የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 7 2014 ዓ.ም ዝግጅታችን ጀመረ። ለሰላም የተሰጠው የጊዜ ገደብ በመጠናቀቁ በጉህዴን ታጣቂዎች ላይ እርምጃ መውሰድ መጀመሩን የቤንሻንጉል ጉምዝ ክልል መንግስት አስታወቀ። የጉህዴን አመራሮች በበኩላቸው መንግስት በታጣቂዎቹ ላይ የሚወስደው እርምጃ መጨመሩንና ሰላማዊ ሰዎች መጎዳታቸውን ገልጸዋል። የቤንሻንጉል ጉምዝ ክልል የሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አብዮት አልቦሮ በዚህ ጉዳይ ላይ ምላሽ አላቸው። አካውስት ካምፕ የመሰረተ ትንኮሳ እየፈጸመ ዜጎች ላይ ጥቃት እየፈጸመ የሚገኝ የቡድን ታጣቂ እኔ ሰላማዊ ነኝ በካምፕ ያለሁት ስለዚህ እዚያ ቦታ ድረስ መጥተው የጸጥታ ኃይል ኦፕሬሽን ሰርቶብኛል የማለት ሞራልም እንትንም ሊኖሩ አይችልም። ቢኮዝ ስምግል ጥሪ እስከ አደረገ ድረስ ሰላማዊ የሆኑት እስከ ትናንት መሳሪያቸውን እያስረከቡ መጥቶ እየገቡ ነው። በጉዳዩ ላይ ዘርዘር ያለ ዘገባ ይዘናል። በአብይ ርዕሳችን ይዘን እንመለሳለን። ሌሎች በርከት ያሉ ቅንብሮችም ለምሽቱ ይዘንላቸዋል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምናመሻችሁ። የአስተናጋጃችሁ ጽዮን ግርማልኝ ስርጭቱን በመምራት ብርሃን ኃይሉ በቅንብር አብራን አለች። የምስልና የድምፅ ቅንብሩን በማገዝ ሲሳይ አሸናፊና ግርማ ደገፋው አብረው ናሉ። የዌብና ማህበራዊ ድረገጽ ፕሮዲውሰራችን ደግሞ አበባየው ገበያው ናት። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አብራችሁ ቆዩ። አሁን ለዓለም ዜናዎች ሰዓቱን ለቃለን። አብረን እንስማ። ጤና ይስጥልኝ እንደምን አመሻችሁ አድማጮች፣ የምሽቱን ዜና የማሰማችሁ ቆንጅ ይታየ ነኝ። የዓለም የጤና ድርጅት የጦርነት ቀጠና በሆኑ የዓለም ክፍሎች የተከሰቱት የተለያዩ ቀውሶች በሚሊዮኖች የሚቆጠሩ ሰዎችን የጤንነት ይዞታ እየሸረሸሩ አስፈላጊው የሰብአዊ እርዳታ እንዳይደርስ እያገዱ ነው ሲል አስታወቀ። ሊሳሽ ላይን ከጂኒቫ ተከታዩን ዘገባ አስተላልፋለች። ደረጀ ደስታ ያቀርበዋል። ጦርነት፣ የአየር ንብረት ለውጥ ያስከተለው ውድመትና ኮቪድ-19 ዓለም አቀፉን ጤና ስጋት ላይ ጥለዋል። በምጣኔ ሀብት የደረጀና የተረጋጋ ማህበረሰብ ለመፍጠር የሚያስችለውንም አቅም ጎድቷል ብለዋል ድርጅቱ። እነዚህ ዘርፈ ብዙ ቀውሶች ጦርነት በበጣጠቃቸው አገሮች ይበልጥ እየታዩ መሆኑንም አመልክቷል። ዩክሬን በሩሲያ ከተወረረችበት አንስቶ ሕጻናትን ጨምሮ በሺዎች የሚቆጠሩ ሰላማዊ ሰዎች ሙትና ቁስለኛ ሆነዋል። የዓለም ጤና ድርጅት በጤና ባለሙያዎችና ተቋማት ላይ 119 ጥቃቶች መፈጸማቸውን አረጋግጠዋል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም በተለይም ውጊያው ዛሬ በተባባሰበት በምስራቅ የአገሪቱ ክፍል የጤና አገልግሎት መስጫዎች ክፉኛ ወድመዋል ይላሉ ይ ለሰብአዊነት ሲባል ሩሲያ ወደ ጠረጴዛው ዙሪያ መታ ለሰላም እንድትሰራ አሳስባለሁ። ለሰብአዊ መተላለፊያ መንገዶች፣ ለመድኃኒት ለምግብና ውሃ አቅርቦት ክፍት መሆን አለባቸው። ሰላማዊ ሰዎችም ደህንነታቸው በተጠበቀ ሁኔታ መንቀሳቀስ ይችላሉ። በሌላ በኩል የዓለም ምግብ ድርጅት 4.6 ሚሊየን የሚሆኑ ሰዎች ጦርነት በሚካሄድባት የሰሜን ኢትዮጵያ ትግራይ ክልል በከባድ ረሃብ እየተሰቃየች መሆኑንም አስታውቋል። በመቶ ሺዎች የሚቆጠሩ ሰዎችም ለከፍተኛ የረሃብ አደጋ መዳረጋቸውንም ድርጅቱ አመልክቷል። የኢትዮጵያ መንግስት በበኩሉ የሰብአዊ ተደራሽነት በር መክፈቱን ከሳምንታት በፊት አስታውቋል። ይሁን እንጂ የዓለም ጤና ድርጅቱ ዳይሬክተር በታሪክ ረዥሙ የሆነው ከበባ አሁንም ቀጥሏል ይላሉ። ቴዎድሮስ ትግራይ እየደረሱ ያሉት የነፍስ አድን አቅርቦቶች እጅግ አነስተኛ መሆኑን ገልጸው ተከታዩን አክለዋል። በዚህ የተነሳ የኢትዮጵያና ኤርትራ ኃይሎች ከበባ አሁንም ቀጥሏል በመቶ ሺዎች የሚቆጠሩ ሰዎችን ህይወት ለማትረፍና ሰብአዊ አደጋን ለመቀነስ ከበባቸውን ካጠናከሩ ኃይላት ያልተገደበ የሰብአዊ እርዳታ ተደራሽነት ማግኘት ያስፈልገናል። ዳይሬክተሩ ምስራቅ አፍሪካና ሳህል አካባቢዎች ለከፍተኛ ረሃብ የተጋለጡ ናቸው ሲሉ ያስጠነቅቃሉ። ለአመታት የዘለቀው ድርቅ፣ ከባድ ጎርፍ እና ኮቪድ-19 ሰዎች መሬቶቻቸውን የሚያርሱበትን፣ ሰብሎቻቸውን የሚያበቅሉበትና ከብቶቻቸውን የሚያረቡበት አቅማቸውን አውድመዋል ሲሉ ተናግረዋል። ብዙ ሰዎች ከወዲሁ ተርበዋል፣ በሚሊዮን የሚቆጠሩት ካሉበት እየተንቀሳቀሱ ነው ያሉት ቴዎድሮስ ይህ ሰብአዊ ቀውስ በሰዎች ጤንነት ላይና በቀጠናው ደህ ደህንነት ላይ የሚያሳድረው ተጽዕኖ አሳሳቢ መሆኑን አስታውቀዋል። በአድዋና የካራማራ ድል በዓላት ወቅት ሁከትና ብጥብጥ ለማስነሳት ሞክረዋል በሚል ጥርጣሬ ከታሰሩ ወጣቶች መካከል ከአርባ በላይ የሚሆኑት በዋስትና መለቀቃቸው ተገልጿል። የዋስትናው ጉዳይ እልባት ያገኘው በሰበር ሰሚ ችሎት ሲሆን ከአርባ በላይ ታሳሪዎች እያንዳንዳቸው በሰባት ሺ ብር ዋስትና ከትናንት ጀምሮ ከእስር ቤት በመውጣት ላይ መሆናቸውን ከጠበቃዎቻቸው አንዱ ለቪኦኤ ገልጸዋል። የሌሎች ታሳሪዎች ጉዳይ ደግሞ በቀጣዩ ሳምንት ሊታይ ቀጠሮ እንደተያያዘም ጠበቃው ሄኖክ አክሊሉ ተናግረዋል። ዝርዝሩን ኬኔዲ አባተ ያቀርባል። የካቲት 23 2014 ዓ ም በተከበረው የአድዋና በየካቲት 26ቱ የካራማራ ድል በዓላት ላይ ሁከትና ብጥብጥ ለማስነሳት ሞክረዋል በሚል ጥርጣሬ ፖሊስ በቁጥጥር ስር አውሏቸው የነበሩት የባልደራስ ለእውነተኛ ዴሞክራሲ ፓርቲ አባላትና ሌሎች የአዲስ አበባ ወጣቶች በዋስትና መለቀቃቸውን ፓርቲው ዛሬ ሚያዚያ 7 ቀን 2014 ዓ ም ባወጣው መግለጫ አስታውቋል። ከተጠርጣሪዎቹ መካከል በአራት መዝገብ ክሳቸውን ሲከታተሉ የነበሩ ከ40 በላይ የሚሆኑት መጋቢት 22 2014 ዓ.ም በፌዴራሉ የመጀመሪያ ፍርድ ቤት እያንዳንዳቸው በ7ሺ ብር ዋስትና እንዲፈቱ ከተፈቀደላቸው በኋላ ፖሊስ ይግባኝ አቅርቦ የዋስትና መብታቸው ተነፍጎ ተጨማሪ የ10 ቀን የጊዜ ቀጠሮ ተሰጥቶባቸው በእስር ላይ ቆይተዋል። የአዲስ አበባ ፖሊስ ተጨማሪ የምርመራ ጊዜ እንዲሰጠውና በመጀመሪያ ደረጃ ፍርድ ቤት የተሰጠው የዋስትና መብት እንዲነሳ ለፌዴራል ከፍተኛ ፍርድ ቤት ያቀረበው ይግባኝ ተቀባይነት አለማግኘቱን ተከትሎ ጉዳዩ እልባት ያገኘው በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መሆኑን ከታሳሪዎቹ ጠበቆች መካከል አንዱ የሆኑት አቶ ሄኖክ አክሊሉ ገልጸዋል። እነዚህ አምስት ቀን ፖሊስ በወቅቱ መመራውን ያልጨረሰ በመሆኑ ተጨማሪ ቀጠሮ ሊሰጠው የሚገባ ለፍርድ ቤቱ ክርክሩን አቅርቦ ነበር ቀርበው ነበር እንግዲህ፣ በዛ ላይ እኛ ያቀረብነው መከራከሪያ በቂ ጊዜ የተሰጠ መሆኑን እና ከዚህ በላይ መቆየት የልጆቹን የነጻነት የመንቀሳቀስ ነጻነት ከሚነካ በስተቀር ምንም የተለየ ነገር እንደማያመጣ ለፍርድ ቤቱ አስረድተናል። ይህን የሰማው የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሚያዝያ ስድስት ዓመተ ምህረት ውጤቱን አሳውቃቸዋለሁ ማለት፣ በዛ መሰረት ከትላንትና ከሰዓት ጀምሮ ውጤቱን አውቀን የፖሊስን ጥያቄ አልተቀበለውም ስለሆነ እያንዳንዳቸው ከሰባት ሺህ ብር የሚበቃ የሰው ወይም የገንዘብ ዋስትና እያስያዙ ያሉት። እንግዲህ እኔ የተከራከርኩባቸው የነበሩት አራት መዝገቦች ናቸው። ሰበር ሰሚ ፍርድ ቤቱ ላይ ስራቸውን እርግጠኛ አይደለሁም፣ ግን ከአርባ በላይ የሚጠጉ የአዲስ አበባ ና የባልደራስ ለእውነተኛ ዲሞክራሲ ፓርቲ አባላት ነበሩ። በዛ መሰረት እያስያዙ ከትናንትና ከመጋቢት ስድስት ጀምሮ እየወጡ ያሉበት ሁኔታ ነው ያለው። ከትናንት ሚያዝያ ስድስት ጀምሮ በዋስትና በመውጣት ላይ ከሚገኙት ታሳሪዎች ውጭ በአድዋና በካራማራ የድል በዓላት ወቅት ፈጽመዋል በተባሉ ተመሳሳይ ወንጀሎች ተጠርጥረው በእስር ላይ የሚገኙ ሌሎች የባልደራስና የአዲስ አበባ ወጣቶች ጉዳይ በሚቀጥለው ሳምንት እንደሚታይም ጠበቃ ሄኖክ ገልጸዋል። ከነዚህ በዓላት ጋር በተገናኘ የተያዙ ሁሉም ልጆች ወጥተዋል ማለት አይደለም። የተወሰኑ መዝገቦች የሚቀጥለው ሳምንት የተቀጠረዋሉ ሚያዝያ አስር እና ሚያዝያ አስራ አንድ ነገር ግን አብዛኛው ተጠርጣሪ የነበረባቸው መዝገቦች ከአምስት ጀምሮ በተሰጡ ውሳኔዎች ዋስትና እየወጡ ነው ያሉት። ዋስትና የተፈቀደላቸው ተጠርጣሪዎች ከአርባ ቀናት በላይ በእስር ላይ የቆዩ ሲሆን ከእነዚህም አብዛኛውን ጊዜ አባ ሳሙኤል በሚባል እስር ቤት ማሳለፋቸው ታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በሶማሊያ ሁለት መቶ ዘጠና የሚሆኑ አዲሶቹ የፓርላማ አባላት ትናንት ቃለ መሀላ ፈጽመዋል። የሶማሊያ ፌዴራል ምርጫ ኮሚሽን ሊቀመንበር ሙሴ ጌሌ ዩሱፍ በከባድ የደህንነት ጥበቃ በሞቃዲሾ አውሮፕላን ጣቢያ ግቢ የተካሄደውን ስነ ስርዓት ለሀገራችን የምርጫ ሂደት ትልቅ እርምጃ ሲሉ አድንቀዋል። የምክር ቤት አባላቱ ምርጫ በተደጋጋሚ በዘገየበትና የፕሬዝደንቱና የጠቅላይ ሚኒስትሩ ጸብ በቀጠለበት በዚህ ወቅት ትናንት በተካሄደው ስነ ስርዓት 80 ከመቶ አባላት ናቸው ቃለ መሀላቸውን የፈጸሙት፣ የተቀሩትን ደግሞ በቀጣዮቹ ቀናት ይፈጽማሉ ያሉት የምርጫ ኮሚሽኑ ሊቀመንበር የጁባላንድና ሄርሸቤሌ ክፍለ ሀገር 25 መቀመጫዎች ገና እንዳልተሞሉ አስታውቀዋል። የምክር ቤት አባላቱ አፈጉባኤያቸውንና በማስከተልም ፕሬዚደንቱን ለመምረጥ ከነገ ቅዳሜ ጀምረው ዝግጅት ያደርጋሉ። ደቡብ አፍሪካ ውስጥ በከባድ ዝናብ የተነሳ የተፈጠረው የጎርፍ መጥለቅለቅ ሶስት መቶ አርባ አንድ ሰዎች የገደለ ሲሆን በብዙ ሺህ የሚቆጠሩ ነዋሪዎች የመጠለያ የኤሌክትሪክና የውሃ ችግር ውስጥ ወድቀዋል። የሀገሪቱ መንግስት በጎርፉ ለተጎዱት የሀገሪቱ ምስራቃዊ የጠረፍ አካባቢ ነዋሪዎች አስቸኳይ እርዳታ የሚውል ገንዘብ እንደሚለቅ ዛሬ አስታውቋል። ፕሬዚደንቱ ሲሪል ራማፎሳ የአጣዳፊ አደጋ ቀጣና ብለው ላወጁት አካባቢ 68.3 ሚሊዮን ዶላር ለአስቸኳይ እርዳታ መመደቡን የገንዘብ ሚኒስቴሩ አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግዙፏ የሩሲያ የጦር መርከብ ጥቁር ባህር ውስጥ ሰጠመች። ሞስኮ እንዳስታወቀችው ትልቋ የጦር መርከቧ ትናንት ሐሙስ በእሳት ቃጠሎ ምክንያት ፍንዳታ ከደረሰባት በኋላ ወደ ወደቡ እየተሳበች ሳለች ነው የሰጠመችው። የዩክሬን ባለስልጣናት የሩሲያን ሚሳይል ተሸካሚ ሞስክቫን በሚሳይል መተናታል ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ጃን ከርቢ በበኩላቸው የጦር መርከቧ በሚሳይል መመታቷ አለመረጋገጡ ነበር የገለጹት። ግዙፏ ሞስክቫ 186 ሜትር ርዝማኔ ያላት ሲሆን የሩሲያ የባህር ኃይል ካሉት ሶስት ብቻ መሰል የጦር መርከቦች አንዷ እንደነበረች ጠቅሰው ጃን ከርቢ ይህን ብለዋል። ከአሁኑ ወቅት አኳያ አቅማቸው እንደሚጎዳ የታወቀ ነው። በባህር ኃይላቸው አቅም ላይ ለዘለቂታው ምን አይነት ጉዳት ያስከትላል የሚለውን ግን አሁን ለጊዜው ግልጽ አይደለም። ተንታኞች በበኩላቸው የማያጠራጥረው ከዩክሬን ጋር ጦርነት ውስጥ ላለችው ለሩሲያ ዝነኛውን የጦር መርከቧን ማጣቷ ከባድ የሥነ ልቡና ጉዳት የሚያስከትል መሆኑ ነው። በወታደራዊ ኃይል የምትበልጣትን ጠላቷን ጥቃት በመመከት ላይ ለምትዋጋው ለዩክሬን ደግሞ አስደናቂ ክንዋኔ አስመዝግቦላታል ብለዋል። ሩሲያ መርከቧ ወደ ወደብ በመወሰድ ላይ ሳለች ሰጠመች ከማለት ሌላ በሚሳይል እንደተመታች አላረጋገጠችም። ሩሲያ ለበቀል በሚመስል እርምጃ ዛሬ ጠዋት ኪቭ የሚገኝ ጸረ መርከብ ሚሳይል አምራች እና ጥገና ፋብሪካ ላይ የሚሳይል ጥቃት አድርሳለች። የዩክሬን ፕሬዚደንት ቮሎድሚር ዜሌንስኪ በሌሊት መግለጫቸው የዩክሬንን ኃይሎች እናንት የሩሲያንም መርከብ ማስጠም እንደሚቻል ያሳያችሁ ናችሁና አከብራችኋለሁ ብለዋል። በተያያዘ ዜና በሩሲያ ኃይሎች ከበባ ስር ባለችው በዩክሬኗ ማሪዮፖል ከተማ ሰው በረሃብ እየሞተ ነው ሲሉ የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ኃላፊ ተናገሩ። ሩሲያ በቀጣዮቹ ሳምንታት ጥቃቷን ስታጠናክር ደግሞ ሰብዓዊ ቀውሱ ይባባሳል ብለዋል። በመጨረሻም በኢየሩሳሌም በአላክሳ መስጊድ ቅጥር ግቢ ውስጥ በፍልስጤማውያንና በእስራኤል ፖሊሶች መካከል በተፈጠረው ግጭት ቢያንስ 152 ፍልስጤማውያን መቁሰላቸውን የሕክምና እርዳታ ሰራተኞች ገለጹ። ግጭቱ የተቀሰቀሰው ዛሬ አርብ ከንጋት በፊት በሺዎች የሚቆጠሩ ለረመዳን ጸሎት በተሰባሰቡበት ሰዓት ነው። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ጊዜ። ቆንጅት ታየን ለዓለም ዜናዎቹ እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሚያዝያ 7 2014 ዓመተ ምህረት ፕሮግራማችንን ነው ያስደመጥናችሁ። የምንገኘው ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው አብይ ረሳችን እንውሰዳችሁ። ለሰላም ጥሪ የተሰጠው የቀነ ገደብ በመጠናቀቁ በሰላማዊ መንገድ እጃቸውን ለመንግስት ያልሰጡ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህድን ታጣቂዎች ላይ እርምጃ እየተወሰደ መሆኑን የቤንሻንጉል ጉምዝ ክልል መንግስት አስታወቀ። የቢሮ ኃላፊ አቶ አብዮት አልቦር ታጣቂዎቹ አሁን እጃቸውን ለመንግስት እየሰጡ ከገቡ የሚወሰድባቸው እርምጃ የለም ሲሉ ለአሜሪካ ድምጽ ተናግረዋል። በሌላ በኩል የጉህዴን ሊቀመንበር መንግስት በታጣቂዎቹ ላይ የከፈተው ተኩስ መቀጠሉንና ንጹሀን ዜጎችም እየተጎዱ መሆናቸውን መንግስት የጀመረውንም ጦርነት ያቁም ሲሉ ጥሪ አቅርበዋል። የክልሉ ሰላም ግንባታና ጸጥታ ቢሮ ኃላፊ ግን የጎዴንን ውንጀላ በተመለከተ በታጣቂዎቹ ላይ እርምጃ የመውሰዱ ተግባር ይቀጥላል፣ በሲቪሎች ላይ ግን የተደረገ ጥቃት ወይም የተሰነዘረ ጥቃት የለም ሲሉ ተናግረዋል። ናኮር መልካ ዝርዝሩን ያሰማናል። የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አብዮት አልቦሮ ለአሜሪካ ድምፅ በሰላማዊ መንገድ እጃቸውን የማይሰጡ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉሕዴን ታጣቂዎች ላይ የህግ የበላይነትን የማስከበር እርምጃ እየተወሰደ ነው ብለዋል። ለዚህም ምክንያት ነው ያሉትን አብራርተዋል። ሀላፊው አካውስ ካምፕ የመሰረተ ትንኮሳ እየፈጸመ ዜጎች ላይ ጥቃት እየፈጸመ የሚገኝ የቡድን ታጣቂ እኔ ሰላማዊ ነኝ በካምፔን ያለሁት፣ ስለዚህ እዚያ ቦታ ድረስ መጥተው የጸጥታ ሀይል ኦፕሬሽን ሰርቶብኛል የማለት ምሁራለም እንትንም ሊኖረው አይችልም። ቢኮዝ መንግስት ጥሪ እስካደረገ ድረስ ሰላማዊ የሆኑት እስከ ትናንት መሳሪያችን እያስረከቡ መጥተው እየገቡ ነው። ለምሳሌ በዳንጉር በኩል ማለት ነው። መንግስት መደበኛ ህግ ማስከበርን ስራ ማቆም አለበት የሚለው አስተሳሰብ ትክክለኛ አስተሳሰብ አይደለም። ተቀባይነት ያለው አይደለም። ስለዚህ እኛ ጊዜ ገደብ አስቀምጠ ነው ከመቼ እስከ መቼ ነበረ የተቀመጠላቸው ጊዜ ገደብ አልፏል። ሆኖም ግን ጊዜ ገደቡ ስላለፈ ብቻ በሕግ ማስከበሩ ብቸኛ አማራጭ እንሄዳለን ማለት አይደለም። አሁንም ቢሆን የሰላም ጥሪውን እያስተላለፍ ያለ ነው እንደ መንግስት ማለት ነው። የክልሉ መንግስት ባለፈው ሳምንት ውስጥ ሶስት መቶ ሰማንያ ሶስት ከሚሆኑ የጉህዴን አባላት ጋር በመተከል ግልገል በለስ ከተማ በባህላዊ መንገድ እርቅ ማውረዱን ቢገልጽም ጉህዴን በበኩሉ እርቅ አለመካሄዱንና የመንግስት ኃይሎች በታጣቂዎቹ ላይ ባል ባለፈው ቅዳሜ የከፈቱት ተኩስ መቀጠሉን ነው ያስታወቀው። የጉህዴን ሊቀመንበር አቶ ግራኝ ጉደታ ንጹሀን ዜጎችን ጨምሮ ሰለባ ሆነዋል ሲሉ ይገልጻሉ። በእኛ በኩል አንድም አንዳችም ተንኮሳ እንዳይነሳ ብለን ተስማምተን ባለንበት ወቅት ነው ይሄ ሁሉ የተፈጠረ ያለ እስካሁን ድረስ በዳንጉር ወረዳ ከሀያ አምስት በላይ አርሶ አደሮች ተገለዋል። ከነ ቤታቸው ተቃጥለዋል። ሚያዝያ ሁለት ቡላን ወረዳም እንደገና ጎደወራሬ የሚባለው ቀበሌ ላይ አስር አርሶ አደሮች ተገለዋል። አስራ ስድስት ሴቶች እና ስድስት ህጻናቶችም ተማርቆ የት ተወስዶ የት እንዳሉ አይታወቅም። ቤት ወደ አስር ተቃጥሏል። የሞተ ሰው ገና እየተጠራ ነው። ደባ ወረዳ ትላንትና ጠዋት የሰላም ግንባታ እና ጸጥታ ቢሮ ኃላፊው አቶ አብዮት በጉዴን የሚቀርበውን ውንጀላ በማስተባበል ባለፈው ሳምንት ውስጥ በተከናወነው የእርቅ ስነ ስርዓት ላይ የጉዴን ሊቀመንበርን ጨምሮ ሌሎች የታጣቂ ቡድኑ አመራሮች አልተገኙም ሲሉ መልሰው ይከሳሉ። ዛ የጉዴን አመራሩ ከማች ላይ ከመቀመጡ እዚያ አካባቢ ያለው ለመግባት ፍላጎት የለው። ስለዚህ ካማሽ ላይ ያለ ቡድን አመራር በራሳቸው መስመር እጅ እንዲሰጡና ወደ ሰላማዊ መንገድ እንዲገቡ የማስደረግ ግዴታ አለባቸው እነዚህ አካላት። አቶ ግራኝ በበኩላቸው እርሳቸውና ሌሎችም አመራሮች እንዲሁም የእርቅ ሂደቱን ለማሳካት እየጣሩ የነበሩ የአገር ሽማግሌዎች ከካማሽ የተነስተው ወደ መተከል እንዳይሄዱ እንቅፋት ስለሆነባቸው ችግር ገልጸዋል። ባለፈው አመራሮች እንደታገቱ እስካሁን ድረስ መንገድ ዝግ ስለነበረ ወደ መተከል ለማሄድ በጣም ነው እየተቸገረ በዚህ በበረሃ ቆርጤ ለማሄድ ደግሞ መንገዱ በጣም ወጣ ወረድ ነው። አባይ ሸለቆ ደግሞ ተራራው በጣም አስቸጋሪ በይግር ለማሄድም ያስቸገራል። ለዚህ ነው እንጂ የዘጋኝ ነው እኔ ምክትል አሁን ይሄደ ነው። አሁን የእኛ አገረ ሸማግሌዎችም ወደ ስድስት የሚሆኑ አብሮ ዛሬ ተነስቶ መተከል ይገባሉ። ታጣቂዎችም ያገኛሉ ውያያሉ። ከዛ በኋላ የይርቁ እቃን ይወሰናሉ። አቶ ግራኝ በመተከልና አሶሳ ውስጥ የታሰሩ የጉዴን እና ጉሙዝ አባላት እንዲፈቱ ያስቀመጡት ቅድመ ሁኔታ በመንግስት በኩል ተፈጻሚ ያልሆነም ይላሉ። ሌላም ቅድመ ሁኔታ እንዳላቸው ይናገራሉ። ሊቀመንበሩ እኛ የምንለው መከላከያ የሀገር መከላከያ ነው። ተንኮሳ እንዳይፈጥሩብን እንጂ እኛ በነሱ ላይ ተቃውሞ አይለን። ሰዎች ከአምስት መቶ በላይ ተፈተዋል። የከማሽዎች መካከል የታሰሩት፣ አሶሳ የታሰሩት አንድም ሰው የተፈታ የለም። ይሄኛ ከሶስታችን ከአመራሮች ውጭ አቶ አብዮት አልቦሮ የጉዴን ቅሬታን በተመለከተ ምላሽ ሰጥተዋል። ከማስ ላይ ቢሆን ፈተናል፣ መተከል ላይ ቢሆን ፈተናል። ጉዴን ታጠቂ በብሎ አባል ናቸው የተባሉትን ፈተናል። ለሰላሙ ሲባል የተከፈለ ዋጋ ነው። ከዚህ ውጭ ያለው እያቀረቡት ያለው አንደኛው ቅድመ ሁኔታ የጸጥታው ኃይል ከአካባቢ መውጣት አለበት፣ መከላከያ፣ የፌዴራል ፖሊስ፣ የክልል ልዩ ኃይሎች ቢሆን መውጣት አለባቸው ነው። ይሄ ደግሞ በተአምር ሊሆን የማይችል መንግስትም አንቀበለውም፣ ወደ ኮማንድ ፖስትም አንቀበለውም፣ ጤናማ አስተሳሰብ ስላልሆነ ማለት ነው። አቶ ግራኝ አሁንም እርቅ መፈለጋቸውን ገልጸው በመተከል ስላለው ነባራዊ ሁኔታ ግን የገለልተኛ አካልን ጣልቃ ገብነት እንደሚሹ አስታውቀዋል። የሰላም ግንባታና ጸጥታ ቢሮ ኃላፊው ግን የጎዴንን ጥያቄ አይቀበሉም። ምን ስለሆነ ነው? በሌላ አካል የሚታየው ሀገር የሚመራው መንግስት ነው አይደል? አሁን እኮ ታጣቂውና የመንግስት አካል ለእኩል ድርድር የሚቀርም አካል አይደለም። የሰላም ጥሪ ነው ያደረገ እንጂ የድርድር ምዕራፍ እየከፈተ አይደለም። ባለፈው ወር ውስጥ በካማሺ ዞን በመንግስትና ጎዴን አመራሮች እና ታጣቂዎች መካከል በተደረገው እርቅ አካባቢው መረጋጋቱንና የማህበራዊና ኢኮኖሚያዊ ሁነቶች መቀጠላቸውን የታጣቂው ቡድንም ሆነ መንግስት ገልጸው የነበረ ቢሆንም የመተከል እርቀ ሰላም ግን እያወዛገበ ይገኛል። ለአሜሪካ ድምፅ ናኮር መልካ ካምቦ። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው እየሰማችሁት። ለዕለቱ የያዝነውን አብይ ርዕሰ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ደቡብ ክልል ነው የምንወስዳችሁ። በደቡብ ምዕራብ ኢትዮጵያ ህዝቦች ዞን ዳውሮ ዞን በተከሰተ ድርቅ ከ መቶ ሺህ በላይ ዜጎች ለረሃብ መጋለጣቸውን የክልሉ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ድርቁ የተከሰተው የበልግ ዝናብ ባለመጣሉና የአየር ጸባይ በመዛባቱ ሲሆን ቁጥራቸው የበዙ ከብቶች መሞታቸውንም ኮሚሽነር ሳንጋ ሼኔ ለአሜሪካ ድምጽ በስልክ ተናግረዋል። ዮናታን ዘብዲዮስ ዝርዝራለው የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ሳንጋሸንም ከ2013 ዓ ም ጥር ወር ጀምሮ መጣል የነበረበት ዝናብ ባለመጣሉ በዳውሮ ዞን አምስት ወረዳዎች ድርቅ ተከስቷል ብሏል። በልግ ማለት አምና ከየካቲት ጀምሮ የሚዘንበው ዝናብ እንደ ሀገርም ችግር ነበረው። ከዚያ ጋር ተያይዞ ዝናቡ እንደሌላ ጊዜ ለሰብል በሚበቃ መልኩ ዝናብ አለመኖር ነው ያመጣው። አካባቢው በዋናነት የበልግ አብቃይ ሲሆን በበልግና በመኸር ወቅት የሚጠበቀው እርጥበት ስላነሰ ምርት ባለመመረቱ በተለይ በዛባ ገዘው ወረዳ ከ44,000 በላይ ሰዎች እየተራቡ መሆናቸውን ተናግሯል። ድርቁ በዋናነት ከአንድ አምስት ወረዳዎች ላይ ነው ያለው። ሌላው እነዚህ የኦሞ ተፋሰሱን ተከትሎ አሉ ወረዳዎች አሉ። እነሱ አሁን አንደኛው የጣርጫ ዙሪያ ይባላለን። እዚሆን ዋና ከተማ ጥግን ይዞ ይሄ የተፋሰት ኦሞ ጊቤ የተፋሰት ኦሞ ጎጆ ተፋሰት የሚባለው የጣርጫ ዙሪያ ዘና ወረዳ፣ እንደዚሁም ሎማ ቢቻና፣ አሁን አሁን የምንለው ዛባ ጋዞ ወረዳዎች ቆላማ አካባቢዎች አፌክት ናቸው። ስለዚህ ኔርሊክ አንድ መቶ ሺህ ብር በላይ ሰው ነው ወደዚህ ድርቅ ትጋልጠ ከብቶቻቸውም እየሞቱባቸው መሆኑን ገልጧል። ዘንድ በጣም ብዙ ከብቶች ሞቱ አለ። በጣም ብዙ እዛች አሁን አንድ ወረዳ ላይ ከ ከአንድ ሺህ ስድስት መቶ በላይ ከብት እንደሞቴ ነው እንስሳትና አሳ ሀብት ልማት አሴስመንት የሚያሳየው እንደ ዞን በጣም ብዙ እነዚህ አምስት ወረዳዎች ላይ ቁጥሩን አሁን አላስታውስም እ በጣም ብዙ እንስሳት በተለይ ቀንድ ከብቶች ሞተዋል። እዛ ወንዝ ዳር ያሉ አርሶ አደሮች ከብት በእጃቸው የለም። አጠቃላይ የዞኑ የምርት መጠን ከሀምሳ በመቶ በላይ መቀነሱን፣ አሁን ድርቁ በተከሰተባቸው አንዳንድ ወረዳዎች ደግሞ ምርቱ ሙሉ በሙሉ ማለት በሚቻልበት ሁኔታ ጠፍቷል ያሉት ኮሚሽነሩ ብዙ ሰዎችም ለምግብ እጥረት መጋለጣቸውና እናቶችና ህፃናት በአስቸጋሪ ሁኔታ ውስጥ እንደሚገኙም ተናግሯል። በተከሰተው ድርቅ ለተጎዱ ዜጎች በተለያዩ አካላት ድጋፍ የተደረገ ስለመሆኑም ገልጧል። ድጋፍ ከፌደራልም ከክልል መንግስትም በፊ ድጋፍ ቀርቧል። በተለይ አሁን በዋናነት ዛባ ገዘ ያለው ወረዳ ላይ ምግብም በተገቢ ቀርቧል። ከመንግስት በኩል አሁን ስርጭት እየተደረገ ነው ያለው ለልጆች ለህፃናት የሚሆን የዓለም ምግብና ሌሎች ሌሎችም በመንግስት በኩል ቀርቧል። ከዚያ ውጪ የህብረተሰቡ ተሳትፎ በጣም ከፍተኛ ነው። ስለዚህ አካባቢ ምትን አድርጓል። ሌሎች አሁን ቅድም ያልኳቸው ወረዳዎች ላይ ያው አክስመንት እየተሰራ ህጻናት የተጎዱ ካሉ አክስመንት እየተሰራ ነው። ምግብ ደግሞ የነዚ አካባቢዎችን አሁን እየቀረበ ያለበት ሁኔታ ነው ያለ ዘጠኝ ሺ ኩንታል በላይ ቀርቧል። ከጊዜያዊ ድጋፍ በተጨማሪ ለዘላቂ መፍትሄ የታሰበ ስልት ካለ የተጠየቁት ኮሚሽነሩ ይህንን ብሏል። አንደኛው ጊዜ ጊዜ የሚደረገው ነገር አሁን እየተደረገ ነው አለው። ለምግብም በተለያየ መርቱ ድጋፍ እየተደረገ ነው አለው። ቀጣይ ደግሞ በዚህ በአስር ጊዜ ዝናብ ምናልባት የሚመጣ ከሆነ በእጃቸው የሚዘራ የምሉት ለይቶ የዘር የማቅረብ ቶሎ የሚደርስ ዘር አቅርቦ በተቻለ መጠን ባላቸው ማሳ ላይ ተደጋግፎ ምንድን አርጎ ይህንን እንዲዘሩ ለማድረግ ነው። ቀጣይ ግን እዚህ አካባቢ ብዙ ጊዜ ያው በድርቅ ይመታል። ብዙ ጊዜ የዘንድሮ አይነት አይደለም እ ላጀም እንደዚህ አይነት ችግሮች ይመጣል ሲሆን የዘንድሮ በጣም ከፍተኛ ነው እንጂ ስለዚህ ዋናው ነገር የምንሰማው ከዚህ አካባቢ ሰዎች፣ ምናልባት እንግዲህ ሌላ ቦታ የታማ የሆነ ቦታ ዝናብ፣ በቂ ዝናብ ያለበት አካባቢ ላይ ቀጣይ ጥናት ተደርጎ የህብረተሰቡንም ፍላጎት መሠረት አድርጎ ጥናት ተደርጎ የሚመለስ ነገር ይኖራል። እንደ ክልል መንግስትም ጥናት የሚያስፈልገው ነገር እንዳለ ያውቃል። ስለዚህ ጥናት ከተደረገ በኋላ ዘላቂ መፍትሄ በክልሉ በኩል የሚቀመጥ፣ ድርቁ ከፍተኛ የሆነ ማኅበራዊና ኢኮኖሚያዊ ጫና በህዝቡ ላይ ማድረሱም ተገልጧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም። በተከታዩ ዘገባችን ደግሞ ወደ ባህር ዳር ነው የምንወስዳችሁ። ባህር ዳር ከተማ ዛሬ የፖሊዮ ክትባትን መስጠት በይፋ ተጀምሯል። እንግዲህ ፖሊዮ ከኢትዮጵያ መጥፋቱ ከተነገረ ከ2009 በኋላ አሁን ደግሞ በድጋሚ መምጣቱ ታውቋል። ይህንንም ለማጥፋት ዛሬ የክትባት ዘመቻ መሰጠት ተጀምሯል ከ አመት በታች ለሆናቸው አስራ ሰባት ሚሊዮን የሚጠጉ ህጻናት የቤት ለቤት የፖሊዮ ክትባትም እንደሚሰጥ ታውቋል። ይህንን ስነ ስርዓት የተከታተለችው ባህር ዳር የምትገኘው ዘጋቢያችን አስቴር ምስጋናው ናት፣ እንደሚከተለው ታቀርበዋለች። ዛሬ በባህር ዳር ከተማ በሀገር አቀፍ ደረጃ ሁለተኛው ዙር የልጅነት ልምሻ ወይም ፖሊዮ ክትባት መሰጠት ተጀምሯል። በድንበር አካባቢ ባለው ጥንቃቄ ማነስ የተነሳ ኢትዮጵያ ከልጅነት ልምሻ ወይም ፖሊዮ በሽታ ነጻ መሆኗን ካረጋገጠች ከሁለት ሺህ ስድስት በኋላ የልጅነት ልምሻ በሽታ ሊከሰት መቻሉን የገለጹ የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር አቶ አስቻለው አባይነህ ናቸው። አሁንም አፍሪካ ተገቢውን ጥንቃቄ ማድረግ እንደሚገባት ተናግረዋል። የዓለም ጤና ድርጅት የአፍሪካ እንዲሁም የዓለም የተቋቋመ ኮሚቴ በኢትዮጵያ ያለውን አጠቃላይ ነባራዊ ሁኔታ ሁሉም በተመለከተ ከገመገመ በኋላ ኢትዮጵያ ከፖሊዮ ነፃ መሆኗን በተለይ ከዋይል ፖሊዮ ነፃ መሆኗን በ2009 ማረጋገጫ ሰርተፍኬት ተሰጥቶ ነበር። ነገር ግን እሱንም ተከትሎ በአፍሪካ ከዋይል ፖሊዮ ነፃ መሆኗ እንደ አህጉር ባለፉት ሁለት ዓመታት የነፃ መሆኗ ተረጋግጧል። ነገር ግን በአጎራባች ሀገራት ሲንቀሳቀስ የነበረ በክትባት እጥረት ምክንያት የሚከሰት ፖሊዮ በሽታ በመከሰቱና ይሄም በሀገራችን በታሳስ ወር 2011 ዓ ም በሶማሌ ክልል ከሶማሌላንድ በመጣ ዜጋ ላይ መገኘቱ ይታወሳል። ይሄም የሆነበት አንደኛ ጠንካራ የሆነ የቅኝት ስርዓት በመኖሩ ምክንያት ይህም የኬስ ዲቴክት ማድረግ ወይም ደግሞ መገኘት ችሎ ነበር። እሱን ተከትሎ ወደአሁኑ በሽታው በቀላሉ ከሰው ወደ ሰው ወይም ከአንድ ቦታ በሌላ ቦታ በቀላሉ የሚዛመደው መሆኑ ወዲያው በደቡብ፣ በኦሮሚያ፣ በአማራ በድሬዳዋ በሰብከ ሰዎች ከተወሰደ ናሙና በሽታው መኖሩ በስለተረጋገጠ ለቅንጅት የኢትዮጵያ ሕብረተሰብ ጤና ኢኒስቲቱት የጤና ሚኒስቴር እንዲሁም ከክልል ጤና ቢሮዎች ሕብረተሰብ ጤና ኢኒስቲቱትና ከአጋር አካላት ከዳብሬቾ ከዩኒሴፍና ሌሎች ባለ ድርሻ አካላት ጭምር ማለት ነው። ይህንንም በማድረጋችን ወረርሽቱን ለመከላከል ተችሏል በወቅቱ እንዳያስፋፋ። ነገር ግን ሙሉ በሙሉ ከሀገራችንም ብሎ ከአፍሪካም ለማጥፋት በተቀናጀ መንገድ መስራት በኢትዮጵያ ከትግራይ ከአፋርና በአማራ ክልል ደግሞ በህወት ቁጥጥር ስር በነበሩ ማለትም ሰሜንና ደቡብ ወሎ እንዲሁም ዋግምራ ብሔረሰብ አስተዳደር ውጭ ሁለተኛው ዙር ክትባት ለሶስት ቀናት ይሰጣል ብለዋል አቶ አስቻለው። በአማራ ክልል በሁለተኛው ዙር ቤት ለቤት በሚሰጠው ክትባት ሁለት ነጥብ ሶስት ሚሊዮን ህጻናት ክትባቱን ይወስዳሉ ተብሏል። በባህር ዳር ሀገረ ስብከት ሰንበት ትምህርት ቤት ማደራጃ መምሪያ ኃላፊ መጋቢ ሚስጥር ቆምላቸው ወላጆች ልጆቻቸውን እንዲያስከትቡ ተመክረዋል። የፖሊዮ ክትባት ለህፃናቱ ወሳኝ ነው። ህፃናት በመንፈሳዊ ህይወታቸው ቤተክርስቲያን፣ በስጋ ህይወታቸው ደግሞ በዚው በሳይንሳዊ ሂደት ተከትበው ጤናማ ህይወት ኖረው አድገው ለሀገር የሚጠቅሙ መልካም ነው። ከዚህ በፊት ክትባት ባልነበረበት ሰዓት ስንት ህፃናት እናተናል። እና ወላጆች ይህንን ተገንዝበው ምንም አይነት ጉዳት እንደሌለው ነግረውናል ሳይንስቶች እንዲያስከትቡ ነው መልክት የማስተላለፍ የልጅነት ልምሻ ወይም ፖሊዮ በሀገር አቀፍ ደረጃ በአንደኛው ዙር ጥቅምት ላይ የተሰጠ ሲሆን ሁለተኛው ዙር ደግሞ ከሚያዚያ ሰባት እስከ አስር ድረስ እየተሰጠ ይገኛል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። በኢትዮጵያ ከሚገኙ ዘጋቢዎቻችን የደረሱንን ዘገባዎች ነበር ያሰማናችሁ። አሁን ደግሞ እስቲ ወደዚህ ወደ ዩናይትድ ስቴትስ እንመልሳችሁ። በተከታዩ ዘገባ በዩናይትድ ስቴትስ ሚችጋን ግዛት ነዋሪ የሆነው የ26 ዓመቱ የኮንጎ ስደተኛ ፓትሪክ ሊዮያ የሚነዳው መኪና ሰሌዳ ቁጥር ከመኪናው አይነት ጋር ባለመገናኘቱ ትራፊክ ፖሊስ እንዳስቆመው ፖሊስ አስታውቋል። ያንን ተከትሎም ነጭ አንድ ጥቁር ግለሰብ በነጭ ፖሊስ ተተኩሶበት ህይወቱ አልፏል። የሎዮያ ቤተሰቦችም ለመጀመሪያ ጊዜ ስለ ሁኔታው የተሰማቸውን አደባባይ ወጥተው ተናግረዋል። ዘገባውን ያደረሰን ሎረል ቦማን ሲሆን ስመኝሽ ቆየታ አቀርበዋለች። አድማጮች፣ ተመልካቾቻችን ቀጥሎ በምትመለከቱት ዘገባ ላይ አሰቃቂ ምስሎች በመካተታቸው ጥንቃቄ እንድታደርጉ እናሳስባለን። ወደ ዘገባው። ይህን ምስል መመልከት አስቸጋሪ ነው። መጀመሪያ ላይ አንድ ግራ የተጋባ የኮንጎ ስደተኛ ከመኪና ውጪ ቆሞ የሚችጋን ፖሊስ ባልደረባ ወደ እሱ ሲጠጋ ይታያል። ከዛ ይሮጣል፣ ግብ ግብም ይከተላል። ጥቂት ቆይቶ በምስሉ ላይ እንደሚታየው ፖሊስ ጭንቅላቱ ላይ ተኩሶ በገደለው አካል ላይ ቆሞ ይስተዋላል። የአካባቢው ፖሊስ እንዳስታወቀው የ26 ዓመቱን ወጣት ፖሊስ ያስቆመው የትራፊክ ሕግ ተላልፈሃል በሚል ነው። የወጣቱን አባት ፒተር ሊዮያና እናቱን ዶርካስ ሊዮያን ጨምሮ ቤተሰቦቹ ለመጀመሪያ ጊዜ በጉዳዩ ላይ ስሜታቸውን ገልጸዋል። እዚህ አሜሪካ ውስጥ ሰው ባለበት የሚገደልበት አይነት ግድያ እንዳለ ጥይት በያዘ ሰው እና በፖሊስ ሰው እንደሚገደል አላውቅም ነበረ። እኔም አውቀው አሜሪካ ውስጥ ፖሊስ ስታገኝ ደህንነት እንደሚሰማ ነበረ። ኮንጎን ጥለን የወጣ ነው፣ እንኖርበት የነበረው አካባቢ ደህንነቱ አስተማማኝ ስላልነበረ ነው። ጦርነት ነበር። ስለዚህ እዚህ ደህንነት ያለበት ሰላማዊ የሆነ የሚያስተማምን ቦታ የመጣን መስሎኝ ነበር ግን ልጄ በጥይት ተመትቶ መገደሉ ከማስበው በላይ ሆኖብኛል። ፓትሪክን ተኩሶ የገደለው የፖሊስ ባልደረባ ደሞዝ እየተከፈለው እረፍት እንዲወስድ ተደርጓል። ስሙና ማንነቱ ግን ይፋ አልተደረገም። የሚችጋን ግዛት ፖሊስ ሁኔታውን እያጣራ ነው። እኔ በጉዳዩ ላይ ባለኝ ቅርበት ምክንያት፣ እንዲሁም በአሰራሩ መሰረት ስለ ምርመራው ማወቅ አልችልም። በዚህ ወቅት የፖሊስ ውሳኔ ማሳለፍም ሆነ ወንጀለኛ መቅጫ ህግ ዙሪያ ድምዳሜ መስጠት አልችልም። የዜጎች መብት ላይ የሚሰራው ጠበቃ ቤን ክራምፕ የፓትሪክን ቤተሰቦች የወከለ ጠበቃ ሲሆን ፖሊሱ ላይ ክስ እንዲመሰረትና ሕግ ፊት እንዲቀርብ ይፈልጋል። በዩናይትድ ስቴትስ ውስጥ መሪዎቻችን እኛ የራሽያ ወታደሮች የዩክሬን ንጹሃን ዜጎችን ከጀርባቸው ጭንቅላታቸው ላይ በመተኮስ መግደላቸውን እናወግዛለን። ፍትህ የሚጠይቁ ተቃዋሚዎችም ጥያቄያቸውን ይዘው አደባባይ ወጥተዋል። ከነዚህ ፍትህ ጠያቂዎች መካከል ብሪያና ፒርሰን አንዷ ናት። ድምጻችንን ማሰማት አለብን እና መለወጥ ያለባቸው ነገሮች መፈጸም አለባቸው። እኛ ድምጻችንን ካላሰማን ግን ለውጥ መምጣት አይችልም። አሜሪካ ውስጥ ጥቁር ሴቶችና ወንዶች በፖሊስ መገደላቸው እጅግ ያስቆጣ ጉዳይ ነው። ይህም ድርጊት በተመሳሳይ ቁጣ እየቀሰቀሰ ሲሆን እንደ አውሮፓያን አቆጣጠር በ2020 በሚኖሶታ በነጭ ፖሊስ የተገደለው እና በመላ ሀገሪቱ በዘረኝነት ዙሪያ ፍትህ እንዲኖር የሚጠይቁ ተቃውሞዎችን የቀሰቀሰው የጥቁሩ ወጣት ጆርጅ ፍሎይድ ግድያ በድጋሚ እንዲታወስ አድርጓል። ወደ ተከታዩ ዘገባችን እንውሰዳችሁ። የዓለም አቀፉ የወንጀል ፍርድ ቤት ጠቅላይ አቃቢ ሕግ ካሪም ካህን ከትላንት በስቲያ ረቡዕ ዩክሬን ቡቻ ያለውን የጅምላ መቃብር ጎብኝተዋል። ከዚያ በኋላ ለጋዜጠኞች በሰጡት መግለጫም ዩክሬን ወንጀል የተፈጸመባት ስፍራ ናት ብለዋል። ዩናይትድ ስቴትስ እነዚያ ወንጀሎች በሰነድነት እንዲመዘገቡ የምትረዳ መሆኑንም የቪኦኤ ከፍተኛ ዲፕሎማሲ ዘጋቢ ሲድኒ ሴን ዘገባ ያስረዳል። ደረጀ ደስታ እንደሚከተለው ይዞታል። የጦር ወንጀል አቃቢያነ ህጎች በዩክሬን መዲና አቅራቢያ በምትገኘው ቡቻን ትናንት ረቡዕ ጎብኝተዋል። በስፍራው የተሰማሩ ባለሙያዎች ያጠናቀሯቸውን መረጃዎች ተከትለው እንደሚሰሩባቸውም ቃል ገብተዋል። የዓለም አቀፉ ወንጀል ፍርድ ቤት ጠቅላይ አቃቢ ህግ ከሪም ካህን ለጋዜጠኞች ሲናገሩ እንዲህ ብለዋል። እያንዳንዱ ሰው በተለይም ሰላማዊ ዜጎች የተረጋገጡ መብቶች አሏቸው። ስለ እነርሱ መናገር ይኖርብናል። የተፈጸመው ነገር ምን እንደሆነ ለማወቅ እውነቱን ልንደርስበት ይገባል። ተጠያቂነት ካለ ዳኛው ይወስናል። መቀመጫውን በኔዘርላንድ ሄግ ያደረገው የዓለም አቀፍ የወንጀል ፍርድ ቤት አይሲሲ ዩክሬን ውስጥ በሩሲያ ኃይሎች ተፈጽመዋል የተባሉትን የጦር ወንጀሎች መመርመር ጀምረዋል። ሩሲያም ሆኑ ዩናይትድ ስቴትስ የዚህ ድርጅት አባል አይደሉም። በዩክሬን የዩናይትድ ስቴትስ ከፍተኛ ዲፕሎማት የሩሲያው ፕሬዝደንት ቭላድሚር ፑቲን በተለያዩ የዩክሬን ከተሞች የተፈጸሙ ግፎችን የሐሰት እና የተቀነባበሩ አለመሆናቸውን መላው ዓለም ያውቃል ብለዋል። በዩክሬን የዩናይትድ ስቴትስ ከፍተኛ ዲፕሎማት ክርስቲና ክቬን በአሉራ ቴሌቪዥን ላይ ይህንን ሲገልጹ ክራማቶርስት በሚገኘው የባቡር ጣቢያ ስለደረሰው ፍንዳታ እሳቸው ተጠያቂ መሆናቸውን ዓለም ያውቃል። በቡቻ ለተፈጸመው እልቂት እሳቸው ተጠያቂ ናቸው። በማሪውፖል ለደረሰው ውድመት ተጠያቂው እሳቸው ናቸው። በካርኪቭ ለደረሰውም ጥፋት ተጠያቂ ናቸው። ጣታቸውን ጠቁሞ ሊያሳብቡበት የሚችሉት ሌላ ማንም ሰው የለም። መላው ዓለም ያንን ያውቃል። ትናንት ረቡዕ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ መግለጫ በሰጡበት ወቅት ዩናይትድ ስቴትስ በዩክሬን የራሷን ምርመራ ያላካሄደች ሲሆን ፕሬዝደንት ባይደን አስቀድመው የዘር ማጥፋት የሚል ቃል መጠቀማቸው ያለ ጊዜው አይሆንም ወይ የሚል ጥያቄ ቀርቦላቸው ነበር። እንዲህ ብለው መለሱ። We are engaged in a process at this very moment uh, to work with partners around the world አሁን በዚህ ሰዓት በቅድሚያ በመላው ዓለም ካሉ አጋሮቻችን ጋር ሆነን ሂደቱ ላይ መሳተፍ ጀምረናል። ዩክሬናውያን አጋሮቻችን የተፈጸመውን ግፍና የጦር ወንጀል ሊሆኑ የሚችሉትን ድርጊቶች ለማሳየት መረጃዎች በመሰብሰብ እየረዱ ሰነዶችን እያዘጋጁ ማስረጃዎችን እየጠበቁ ነው። በእርግጥ የዚያ ውጤት የዚያ ሕጋዊ ግኝት ዘር ማጥፋት ከሆነ ከወዲሁ የወንጀል ክስ ለመመስረት የሚያስችል ቡድን በስራቸው ካቋቋሙት ከዩክሬኗ ጠቅላይ አቃቤ ሕግ ጋር እየሰራ ነው። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ የሩሲያው ፕሬዝደንት ቭላድሚር ፑቲን ወደ ዓለም አቀፉ የወንጀል ፍርድ ቤት እንዲቀርቡ እንዲደረግ እንዲህ ሲሉ ጠይቀዋል። አሁን በሌሉበት ሁኔታ እንኳን በጦር ወንጀል መከሰስ ማለት በራስ ላይ የሚጥለው ገደብ አለው። በዝቅተኛ ደረጃ ያለ ሰው እኔ ራሴን ለጦር ወንጀል ማጋለጥ አልፈልግም ሊል ይችላል። ያ ማለት ዕድሜ ልክን በሩሲያ ታግቶ መቆየት ማለት ነው። ምክንያቱም አገር ለቀው የሚወጣ ሰው በየትኛውም አገር ተይዘው ባለው ዓለም አቀፋዊ ስልጣን ስምምነት መሰረት በተያዘበት አገር ሊዳኝ ይችላል። ይህ ደግሞ በፑቲንም ላይ ተፈጻሚ ይሆናል። ባለሙያዎች ለቪኦኤ እንደተናገሩት የሩሲያ ወታደሮች በዩክሬን እስካሉ ድረስ መረጃዎችን በሙሉ ማግኘት ጨርሶ የማይቻል እንደሚሆን ገልጸዋል። ይሁን እንጂ እንዲህም ሆኖ ወንጀለኞችን ጥፋተኛ ማድረግና ስለ ጥፋታቸው ማዋረድ ትርጉም የሚሰጥ ነገር ነው ብለዋል። በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ ሳይንስ ረዳት ፕሮፌሰር የሆኑት አሌክዛንደር ዳውንስ ይህን ብለዋል። ዓለምን የሚመሩ አገሮች በሙሉ ሩሲያ በክራማቶርስክ ያደረገችውን ጥቃት አውግዘዋል። ለዚህ የጦር ወንጀል ጠንካራ ዓለም አቀፋዊ ምላሽ እንጠብቃለን። በቡቻ እንደተፈጸመው የጅምላ እልቂት እንደ ብዙዎቹ የሩሲያ የጦር ወንጀሎች በክራማቶርስክ የተፈጸመው የሚሳይል ጥቃትም አሁን ተግባራዊ ሊደረግ እንደተቃረበው በችሎቱ ከሚቀርቡ የክስ መዝገቦች አንዱ መሆን አለበት። ባለፈው ማክሰኞ ፕሬዝደንት ፑቲን በሰጡት መግለጫ ምንም ማስረጃ ባያቀርቡም የቡቻው የጦር ወንጀል ሪፖርት በሐሰት የተቀነባበረ ነው ሲሉ ከጅምላ መቃብሮችና ከበርካታ የዓይን ምስክሮች የተገኙ ዘገባዎችንና ማስረጃዎችን የተቃረነ ነገር ተናግረዋል። የተከበራችሁ አድማጮች፣ እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ የአርብ ምሽት ዝግጅታችንን ነው። በነገራችን ላይ አድማጮች በዝግጅቶቻችን ላይ አስተያየት ሲኖራችሁ ጥቆማዎች ሲኖራችሁ በፕሮግራማችን ላይ ቢካተት ብትጠይቁልን የምትሉት ሀሳብ ሲኖራችሁ በምን ነው የምታገኙት?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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደ ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የመደመር ምልክቱንና አንድን ተጭናችሁ 2022513505 በሚለው የዋትሳፕ ቁጥራችን የምታደርሱን በድምጽ የተቀረጸ መልእክታችሁንና የጽሁፍ መልእክታችሁን ነው። እንዲሁም እንድንደውልላችሁ ከፈለጋችሁ ስልክ ቁጥራችሁን በመተው እናገኛችኋለን እንጂ በስልክ ጥሪ ለማድረግ የምትጠቀሙት 202 205 9942 የውስጥ መስመር 14ን ብቻ ነው። አሁን ወደ ሁለተኛው አጋማሽ የመጀመሪያው ዘገባችን እናልፋለን። ወደ ትግራይ ክልል መቀሌ ነው የምንሄደው። በመቀሌ የሚገኙ የእስልምና እምነት ተከታዮች አፍጥርን እንዴት እያከበሩት ነው? በትግራይ ክልል በእስልምና አማኞች ዘንድ የረመዳን የጾም ወር እንዴት እየተከበረ ነው? በተለይ የኢፍጣር መርሃ ግብርን አስመልክቶ በመቀሌ የሚገኙ አማኞችን አነጋግሮ ሙልጌታ አጽበሀ በተከታዩ ዘገባ ያሰማናል። የዘንድሮ የረመዳን ጾም በተለይ የኢፍጣር መርሃ ግብር አስመልክቶ አስተያየት ከሰጡኝ የእስልምና ሃይማኖት ተከታዮች አንዱ በመቐለ ኻሊድ መስጊድ ያገኘኋቸው አቶ አደም ያሲን ሐሰን ይባላሉ። አፍታሞቹ በተቻላቸው መጠን ይተባበራሉ። እንደ ድሮ እኳ ሳይሆን ሽግር በጣም አለ። ድሮ ሀብታሞች ይሰጡ ነበር። ሰላሳ ሰው አስር ሰው ብለው ይወስዱ ነበር። ፍጥር ፍጥሪ አብልተው አጠጥተው ልብስ ሰጥተው ይሰዱ ነበር። አሁን እንደሱ አልተቻለም እኮ ነው ማጭሮ ከክሳቸው ብዙ ወጪ ማድረጉ ስለሌለ ገንዘብ ስላጨረ ብዙ ለመስረት አልተቻለም። ባንክ ስለለ ስራ ስለለ ልረዱና ልንቀሳቀሱ በጣም አልቻሉ ሳቸው። አሕመድ አወል የተባለ በበኩሉ በልማድ ለኢፍጣር የሚውሉ እንደ ቴምር፣ ሩዝና ሌሎች ምግቦች በቅርብ ለማግኘት ተቸግረናል በገበያ የተገኘውም ዋጋው በጣም ውድ ነው ብሏል። መሰረታዊ የሚባሉ ነገሮች ለምሳሌ እንደ ቴምር፣ ሩዝ፣ ዘይት ነገሮች በጣም ለማግኘት በጣም ከባድ ነው። እንግዲህ የህብረተሰቡ ካለችው ትንሽ ክማፍ ጥራት ነገር ትንሽ እያካፈለ ነው እያሳልፈ ያለ። የአፍጥር ፕሮግራም ድሮ ጥሩ ነበረ። ያለውን አዘጋጅቶ ሰባስበ ብር ይሁን ምንም አዘጋጅቶ ተምር ይሁን ምግብ ይሁን አስተካክሎ አዘጋጅቶ ምስኪኖች ጠርቶ ያበላ ነበረ። አሁን ግን ከብደዋል። ለራሱ ስለከበደው ለራሱ ማፍጠሪያ ያረጋ ትንሽ በሰሃን አድርጎ ጎረቤቱ ያለችው ምናምን ነው እንጂ እንደ ድሮ አይደለም። ከበድ ይላል እንግዲህ እንግዲህ ሮሞዳን ብቻ ሳይሆን እንዳለ ህብረተሰቡም በጣም ተቸግረዋል። በይበልጥ አሁን በሮሞዳን ደግሞ ጾመ ወለ የሚበላ ስታጣ በጣም ያሳዝናል። እኔ በህይወቴ እንደዚህ ሮሞዳን ብዙ አሳልፍ ያለው እዳሁነ አይቻላቅም። ጭራሽ ከባድ ነው እንግዲህ ይሄ የዓለም ማህበረሰብ እንግዲህ አንድ መፍትሄ ካላመጣ በጣም ይከብዳል። እንግዲህ ከአሁን በፊት የነበረው የመተጋገዝ ባህል ለማስቀጠል ተቸግረናል። ምክንያቱም ሀብታም ይሁን ድሀ በአሁኑ ጊዜ ባንክ በመዘጋቱና ስራም ስለሌለ እኩል ሆኗል ብሏል አሕመድ። ወይዘሮ ስቶም መሐመድ ብርሃን የተባሉ በበኩላቸው የዘንድሮ ረመዳን በትግራይ ባለው የምግብ እጦት ምክንያት ችግር ውስጥ ሁነን ነው እያሳለፍን የምንገኘው ብለዋል። የረመዳን በጣም ያሳዝናል የነበረው እና አሁን ያለው በጣም የልይ አለው። ግን ምንም ማድረግ አይቻልም። ወቅቱ ያመጣው ስለሆነ በወቅቱ ጋር ምንም ለአላህ ጥላታ እንዳያደርገን በቃ ዳዓ ማድረግ ብቻ ነው ያለንም እንጂ ፍጡር በልቶ ሌሊት የማይበላ ሰው ነው የሚበዛ። ከዚህ የሚያሳዝን ነገር የለም። ሰው ደግሞ ለመኖር መብላት አለበት ካልበላ በጣም ያሳዝናል። የሚኖርኮ ሰው ለደስታ፣ ለሳቅ፣ ለጨዋታ ለሰሰን ነው ሁሉ የወጣን ነው። እኛ የትግራይ ሰው በጣም ያሳዝናል። በዚህ በዚህ ስታዩ በጣም ያሳዝናል። ባንክም የለም መውጣት የለም ያለው ብርማ አጥተዋል የሌለውም አተዋል አንድ ነው ያለው። አሁን ያለው በጣም በብዙ ችግር ነው ያለነው፣ እና ደህና አድርጉልኝ በአለም ላይ ያላቸው ሰው ነው የሚለው። አቶ አብዱራህማን መሐመድ ሳሊህ የተባሉ በበኩላቸው ረመዳን የኑሮ ጉዳይ ያናውራ በጣም ያወረደን ያለው እንቅስቃሴ የለም። ሌላው ግን በሰላም ሰግደን እንወጣለን፣ መስጊዳችን በሰላም እንገባለን። እንደ ድሮ ነው ሰላም ያለ ነው። አልሐምዱሊላህ አምናማ ቤታችን ነው የምንሰግደው፣ እንደምታውቀው ሰላም ስላልነበረ አሁኑ ግን አልሐምዱሊላህ ሰላም ያለ በሰላም ምን እንረዳ ያለን ቤት ባፈራው ነው እንጂ እንደ ድሮው አፍጥር በውዙ የለም፣ እንቅስቃሴ የለም፣ ገቢ የለም። ሁሉንም አስተያየት የሰጡኝ ሰዎች በቀጣይ ዓመት ረመዳን ይህንን ችግር ተወግደው ሰላም የሚሰፍንበት እንዲሆን ነው ምኞታቸው የገለጹት። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም አድማጮች አሁን በተከታዩ ዝግጅታችን የሁለት ሰዎችን ታሪክ እናስደምጣችኋለን። በሩሲያና በዩክሬን ጦርነት ላይ እንዳለ እንዳሉ ይታወቃል። እስቲ ቀዳሚውን ዩክሬን ፕሬዚዳንት ቮሎዲሚር ዘሌንስኪን የህይወት ታሪክ አጠር ተደርጎ የተሰራ የተቀነጨበ እናስደምጣችኋለን። ዘለንስኪ የሩሲያን ወረራ ለመቋቋም በኬቭ በመቆየት ሰዎቻቸውን አነሳስተዋል። ስሜት በሚነኩ ንግግሮቻቸውም የአብዛኛውን ዓለም ቀልብ ስበዋል። መሪዎች ህዝባቸውን በመርዳት የበለጠውን እንዲያደርጉም አሳስበዋል። እኚህ የቀድሞ ተዋናይና ኮሜዲያን እንደምን አድርገው የጦርነት ወቅት ፕሬዚዳንት ለመሆን እንደበቁ በማስመልከት የቪኦኤ ዘጋቢ ሲድኒ ሴን ያጠናቀረችውን ዘገባ ስመኝሽ ደረጀ ይቅርታ፣ ደረጀ ደስታ ያቀርበዋል። ዩክሬናውያን ወገኖች ሁላችሁም እንደምናደራችሁ ያው መቼም ብዙ የሐሰት ወሬዎች እየተሠራችሁ ነው። መጋቢት ውስጥ ዩክሬን በተወረረችበት ሁለተኛው ቀን ፕሬዚደንት ቮሎዲሚር ዘለንስኪ ራሳቸው በኪየቭ ነበሩ። እዚያው ኪየቭ ውስጥ ከደጅ ሆነው የራሳቸውን ምስል በቪዲዮ በመቅረጽ የሩሲያውን ድብደባ ለማብለጥ አገር ለቀው ሸሽተዋል የተባለውን የሐሰት ወሬ አስተባብለዋል። ዩክሬናውያን ወዳጆቻቸውን እዚሁ ነኝ ሲሉ አረጋግጠውላቸዋል። ከዚያን ጊዜ አንስቶ ዘለንስኪ በየቀኑ ሊባል በሚችል መልኩ አደባባይ ይወጣሉ። በዩናይትድ ስቴትስ ምክር ቤት፣ በፓርላማዎችና በመላው ዓለም ባሉ ሌሎች ተቋማት ሁሉ በቪዲዮ እየተገኙ ሕዝባቸው ከሩሲያው እልቂት ራሱን የሚያድንበትን መሳሪያና ድጋፍ እንዲሰጥ የዓለምን ሕዝብ ይጠይቃሉ። ከ44 ዓመቱ የቀድሞ ተዋናይና ኮሜዲያን እንዲህ ያለውን ልበ ሙሉነትና ቁጣ የጠበቁ ጥቂቶች መሆናቸውን አስተያየታቸውን ለቪኦኤ የሰጡ ባለሙያዎች ተናግረዋል። ከቺካጎ የዓለም አቀፍ ጉዳዮች ምክር ቤት ኤሊዛቤት ሸክልፎርድ እንዲህ ይላሉ። ትዝ ይላችሁ እንደው አላውቅም፣ ወረራው ከመካሄዱ ጥቂት ሳምንታት በፊት ትልቅ መነጋገሪያ የሆነ ጉዳይ ነበር። ይህ አቅሙን ያላወቀ ዋዘኛና ፌዘኛ ሰው ሀገሪቱን ወደ አሰቃቂ ሁኔታ ይዞ መጓዙ ለዩክሬናውያኑ ምን ያክል አሳዛኝ ነገር ነው ይባል ነበር። ይሁን እንጂ እነዚያ ግምቶች አንዳቸውም ልክ አልሆኑም። ፈተናዎች በሚመጡ ጊዜ ማን ወደ ላይ ከፊት መጥቶ ሊቋቋማቸው እንደሚችል በፍጹም መገመት አይቻልም። ዘለንስኪ ወደ ፖለቲካው ዓለም ከመምጣታቸው በፊት የብዙ ዩክሬናውያን ህልም የሆነውን አገራቸውን ዳንሲንግ ዊዝ ዘ ስታርስ ያሸነፉ በእርግጥም የተሳካላቸው አዝናኝ ተዋናይና የንግድም ሰው ነበሩ። ይህ ችሎታቸው ከመላው የዓለም ህዝብ ጋር በቶሎ እንዲገጣጠሙ እንዴት እንደረዳቸው ሌላኛው ባለሙያ ይናገራሉ። በኔብራስካ ኦማሃ ዩኒቨርሲቲ የሳይኮሎጂ ፕሮፌሰር የሆኑት ሳሙኤል ሃንተር እንዲህ ይገልጿቸዋል። በዚያ ላይ ደግሞ ታውቁ እንደሆነ እንጂ በህግ ድግሪያቸውን አግኝተዋል። ወደ መዝናኛው ዓለም በመሄድ በዘርፉ የተዋጣለት ንግድ መርተዋል። ስለዚህ ገና በለጋው ዕድሜያቸው በብዙ መስክ የተለያዩ ልምዶችን አካብተዋል። በዚህም የተነሳ ከተለያዩ ሰዎች ከአረጋውያንም ጋር ይሁን ከወጣቶች ጋር በቀላሉ እንዲገናኙ አስችሏቸዋል። ዘለንስኪ የቴሌቪዥን ኮከብ የሆኑት የህዝብ አገልጋይ በተባለው ተከታታይ ድራማ ለፕሬዝደንትነት እንደተወዳደረው ተስፈኛው መምህር ሆነው ከተጫወቱ በኋላ ነው። ሕይወት ጥበብን ኮረጀችና ዘለንስኪ እንደ ኤሮፓ አቆጣጠር በ2019 በሙስና የሚተቹትን የቀድሞውን የዩክሬን ፕሬዚደንት ፔትግሮ ፖርሼንኮን በማሸነፍ ፕሬዚደንት ለመሆን በቁ። የቀድሞው የዩክሬን አምባሳደር ዊሊያም ቴይለር ለቪኦኤ ሲናገሩ ዘለንስኪ ለአገራቸው ትልቅ ትልም ነበራቸው ይላሉ። እንደ አውሮፓውያኑ አቆጣጠር በ2019 ያየኋቸው ጊዜ፣ ለመጀመሪያ ጊዜ ሳገኛቸው በጣም በጎ ሀሳቢ፣ ልበ ሙሉ፣ ምናልባትም ሊያደርጓቸውና ሊያሳኳቸው ስለሚፈልጓቸው ነገሮች ባለሙሉ ተስፋ ነበሩ። ዘለንስኪ የስለንቦና ሰዎች እንደሚሉት ግርማ ያለው የአመራር ስልት አላቸው። ወደፊት ተመልካችና ለውጥን የሚሹ መሪ ናቸው። በኔብራስካ ኦማሃ ዩኒቨርሲቲ የሳይኮሎጂ ፕሮፌሰር የሆኑት ሳሙኤል ሃንተር አሁንም እንዲህ ይላሉ። ስለሆነም ዩክሬንን ወደሚቀጥለው ምዕራፍ ከፍ ለማድረግ የምጣኔ ሀብት እድገት ለማምጣት የሚያስችላቸውን አመራር ፈጠሩ። ሁሉንም ነገር ከእስከ ዛሬዎቹ የተለየ ነገር ለማድረግ ነበረ። ዘለንስኪ በአገራቸው ሞትና ውድመትን ተጋፍጠዋል። እስካሁን እጅ አልሰጡም። ፕሮፌሰር ሳሙኤል ለቪኦኤ ሲናገሩ በደረጃቸው እንዲህ አይነቱን ፈተና ወደ ተቋቋሙ የዓለም መሪዎች አድገዋል በማለት ይህን አክለዋል። በትላልቅ መድረኮች ያሉ መሪዎችን እንዲህ ያሉ ፈተናዎች የሚገጥሟቸው መሆኑ አዲስ ነገር አይደለም። ሊንከን የአሜሪካ የእርስ በርስ ጦርነት፣ ኬኔዲን ደግሞ የኩባ የሚሳይል ቀውስ አይነቶች ክስተቶች እንደገጠሟችሁ ማለት ነው። የመሪዎችን የተለየ ግል ባህሪና አቀራረቦች ገኖ እንዲወጡ ያደርጋሉ። ስለዚህ በእነዚህ ጊዜያት መሪዎች በልዩ ሁኔታ ይቀረጻሉ። በዚህ ሁኔታ ውስጥ ያሉ መሪዎች አንዳንድ ጊዜ ከሌላው የተለዩ ሆነው ይታያሉ። ባለሙያዎች እንደሚሉት ዘለንስኪ ዩናይትድ ስቴትስ በሰላም ሾልከው እንዲወጡ ያቀረበችላቸውን የመሽሎኪያ በር ሳይቀበሉ ይልቁንም በጦርነቱ ወቅት በኪየቭ መቆየታቸው ለአገራቸውም ጦርነት ሆነ ለሰዎቻቸው ልዩነት ማምጣቱን ይገልጻሉ። የሰማችሁት የዩክሬን ፕሬዝዳንትን አጠር ያለና በእሳቸው ዙሪያ የተጠናቀረ ዘገባ ነበር። አሁን ደግሞ ወደ ሩሲያው ፕሬዝዳንት እናልፋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ያለ አንዳች ቀስቃሽ ምክንያት በዩክሬን ላይ በፈጸሙት ወረራ ለአስርት ዓመታት የዘለቀው አንጻራዊ ሰላምና መረጋጋት እንዲያበቃ ምክንያት ሆነዋል። የአሜሪካ ድምጽ ያነጋገራቸው ተንታኞች እንደሙሉት የፑቲን ልዩ የርዑተ ዓለማዊ ትኩረት ሩሲያን ሶቪየት ህብረት ከመበታተኗ በፊት ወደ ነበራት የልዕለ ሀያልነት መንበር መመለስ ነው። የአሜሪካ ድምጿ ከፍተኛ የዲፕሎማሲያዊ ጉዳዮች ዘጋቢ ሲድኒ ሴን ቭላድሚር ፑቲንን በተመለከተ ያጠናቀረችው ዘገባ ለስመኝሽ የቆየ ታቀርበዋለች። ቭላዲሚር ዲሞትሮቪች ፑቲን እንደ አውሮፓውያን የዘመን አቆጣጠር በ1952 ዓ ም በዛሬዋ ሴንት ፒተርስበርግ በቀድሞዋ ሌኒንግራንድ የተወለዱት እንደ አውሮፓውያን አቆጣጠር በ1975 ዓ ም የሩሲያን የውጭ የስለላ ድርጅት ኬጂቢን ተቀላቀሉና ወደ ፖለቲካው ዓለም እስከመጡበት ጊዜ ድረስ በጀርመን ተመድበው ሲሰሩ ቆዩ። እንደ አውሮፓውያን የዘመን አቆጣጠር በ1999 ዓ ም የሩሲያው ፕሬዚዳንት ቦሪስ ኤልሲን በፈጸሙት ቅሌት ከመከሰስ ነጻ የሚያደርጋቸውን ዋስትና በመግዣነት ፑቲንን ተጠባባቂ ፕሬዚዳንት አደረጓቸው። የጀርመን ማርሻል ፈንድ በመባል በሚታወቀው የጥናት ተቋም ተመራማሪ የሆኑት ማይክል ኪሜጅ እንደሚሉት ፑቲንም ከዚያን ጊዜ አንስቶ የስልጣን ዘመን የጊዜ ገደቦችን ወደ ጎን በማድረግ የፖለቲካ ተቀናቃኞቻቸውን በማሰርና የግድያ ሙከራ ጭምር በማድረግ የስልጣን መንበራቸውን እንደተቆናጠጡ መቆየት ችለዋል። ጋዜጠኞች፣ የደህንነት ሰራተኞች እና ሌሎችም ሰዎች የተገደሉበትን የሚያረጋግጥ ትልቅ ዝርዝር አለ። ይህም በፑቲን እርምጃዎቹ በራሳቸው ትእዛዝ አሊያም ቢያንስ እጅግ ቢያንስ በበታቾቻቸው ትእዛዝ መፈጸማቸውን መገመት ያስችላል። ፑቲን የጠንካራና የብርቱ ሁሉን አውቅ የሆነ ሰው ተክለ ሰውነት ለማሳየት ሲጥሩን የኖሩት ይህም ሪዮታ ለማያስተሳሰብ የጎላበትን የአመራር ስልታቸውን ይስተካከላል የሚሉት የሥነ ልቦና አዋቂው ፕሮፌሰር ሳሙኤል ሃንተር ናቸው። ለአሜሪካ ድምፅ በሰጡት አስተያየት ይህ አይነቱ የአመራር ስልት ወደ ኋላ ማየትን ይመርጣል ባይ ናቸው። ስለሆነም ነገሮች የተሻሉ ስለነበሩበት ጊዜ ያወጋሉ። እንደ መሪ የምትከተሉኝ ከሆነ ጠንካራና ሀያል እናም ታላቅ ተጽዕኖ አድራጊ ወደ ነበርንበት ዘመን እወስዳችኋለሁ ማለት ይወዳሉ። ፑቲንም ያን አይነቱን መንገድ የሚከተል መሪ ጥሩ ምሳሌ ናቸው። ፑቲን ሀገራቸው ሩሲያ እንደ ልዕለ ሀያል ሀገር እንድትታይ ነው ፍላጎታቸው። የሚሉት ደግሞ የብሩኪንግስ የጥናት ማዕከሏ ተንታኝ አንጄላ ስተንት ናቸው። የቀረው ዓለም ሩሲያን ልክ እንደ ሶቪየት ሕብረት ሊያያት ይገባል ብለው ያምናሉ። ሶቪየት ሕብረትን መልሰው ማምጣት አይፈልጉም። ሆኖም ሩሲያ አቋሟ እንደሚከበርላትና የምትፈራ ልዕለ ሀያል ሀገር እንድትታይና ብሎም በጎረቤቶቿ ላይ ተጽዕኖ የማድረግ መብት እንዳላት ሀገር አድርገው እንዲቀበሏት ነው ፍላጎታቸው። ኪሜጅ የትንታኔ ባለሙያ አስተንት ባቀረቡት አስተያየት ይስማማሉ ይስማማሉ። ራሳቸውን እንደ ጥሩ ሩሲያዊ አርበኛ አድርገው ነው የሚያዩት። ስለሆነም ለሩሲያ የቀደመ ገናናነትና ለሩሲያ የቀደመ ታሪክ ያላቸውን ቁርጠኝነት እንደ አንዳች አነቃቂ ኃይል ነው የሚወስዱት። እጅግ ጠንካራ ተቋም ለነበረው ኬጂቢ ያላቸው ልዩ ፍቅር ከሁሉ በፊት ለስልጣን ካላቸው ፍላጎት ጋር የሚያስተሳስራቸው ክር ነው። የሩሲያ ኢኮኖሚ በአንጻራዊ ሁኔታ ሲታይ ደካማ ቢሆንም ፑቲን በዓለም ዙሪያ ግዙፍ ግጭቶች ውስጥ በመግባት አንዳንድ ጠንካራ የሚሰኙ ጥምረቶችን ለመመስረት አልከለከላቸውም። ይህም በሀገር ውስጥ ያላቸውን ተቀባይነት ከፍ እንዳደረገላቸው የቺካጎ ካውንስል በመባል የሚታወቀው የዓለም አቀፍ ጉዳዮች ጥናት ተቋም ባልደረባ ኤሊዛቤት ሻክልፎርድ ለአሜሪካ ድምፅ ተናግረዋል። በእውነቱ እኔ የምለው ትልቁ ነገር እንደመጡ ሩሲያን ከተገለለችበት በማውጣት ወደ ቀድሞ ቦታዋ መልሰው በዓለም መድረክ ዋና ተዋናይ እንድትሆኑ ማድረጋቸው ነው። እናም ከሚዛናቸው በላይ በመሰንዘር አሳኩት አይደል። ይሁን እንጂ ፑቲን በጎረቤታቸው ዩክሬን ላይ መጠነ ሰፊ ወረራ በመፈጸም ወታደሮቻቸውን እጅግ ከፍተኛ ግጭት ውስጥ ያስገቡበት አደጋ መጠን ግዙፍነት ግን የቀድሞውን የዩናይትድ ስቴትሱን ፕሬዚዳንት ባራክ ኦባማን ጨምሮ ብዙዎችን አስገርሟል። ሁሌም እጅግ ጨካኝ ሰው ነበሩ። በቼቼንያ የፈጸሙትን ተመልክተናል። አደጋ ሊደቅኑብኝ ይችሉ ይሆናል ያሏቸውን በሙሉ በኃይል ከመጨፍለቅ አይመለሱም። ያ አዲስ አይደለም። ነገር ግን ያላቸውን በሙሉ በዚህ መንገድ ለአደጋ ያጋልጣሉ ብዬ ከአምስት ዓመት በፊት ባልተነበይኩ ነበር። የኮቪድ-19 ወረርሽኝ ከተከሰተበት ጊዜ አንስቶ ለብቻቸው ተነጥለ የቆዩትና እያደርም፣ ከሰዎች መራቁን ይበልጥ እየመረጡ የመጡት ፑቲን ወረራውን ከፈጸሙበት ወቅት ጥቂት ቀደም ብሎ በነበረው ጊዜ ክትባቶቹን አሟልተው ከተከተቡና በየጊዜው እየተመረመሩ ያገኟቸው ከነበሩ የተለያዩ መሪዎች ጋር ያደርጓቸው በነበሩ ስብሰባዎች የተጋነኑ ጥንቃቄዎችን ሲያደርጉ መታየታቸውን ተንታኞች ተናግረዋል። ለአርብ ምሽት የያዝናቸውን ዝግጅቶች አጠናቀል እንሰናበታችሁ ነው። ጥቂት ደቂቃዎች ይቀሩናል። አንድ የፕሮግራም ማሳሰቢያ አለን። ጋቢና ቪኦኤ የተሰኘው የአዲሱ ትውልድ የወጣቶች ፕሮግራም ከሰኞ እስከ አርብ በሚኖረን ጊዜ አዲስ ፕሮግራም ለጥያቄው መልስ በተሰኘ ዝግጅት አሰናድቷል። በመጪው ሰኞ ወጣትነትና ሱስ በሚል ርዕስም አንድ የጥያቄው መልስ በረሃ ግብር አሰናድቷል። በወጣቶች ከሱቅ ከሱስ ለመላቀቅ ማድረግ ስለሚገባቸው ነገሮችም በቀጥታ የስልክ መስመር አስተያየትና ጥያቄዎችን ተቀብሎ ሲስተር ይርገዱን ጋብዟል ሲስተር ይርገዱ አዲስ ህይወት የእጽና አልኮል እሱሰኝነት የህክምና ማገገሚያ ማዕከል መስራች ናቸው ጥያቄዎቻችሁን በፌስቡክ ገጻችን ላኩልን በተጨማሪም ደግሞ በዋትሳፕ ቁጥራችን 202 2513505 ላይ አድርሱን ስልክ ቁጥርም ላኩልን መልሰን እንደውለላችኋለን ዝግጅቶቻችንን ያጠናቀቅን ነው ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርለን ቆይታለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። በነገው የቅዳሜ ምሽት ዝግጅታችንና በእሁድ የራዲዮ መጽሔት ዝግጅታችን ተመልሰን እንገናኛለን። እስከዚያው ሰላም፣ በደህና ደሩ።